The Voice of America. በኢትዮጵያ የህዝብና የቤቶች ቆጠራ ሳይካሄድ መዘግየቱ ሀገሪቱ ለሚቀጥሉት አስር ዓመታት እንድትመራበት ታስቦ እየተዘጋጀ በሚገኘው መሪ የልማት እቅድ ላይ ተጽዕኖ እንደሚያሳድር የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት አስታውቋል። የጥምረቱ ዋና ዳይሬክተር የሆኑት አቶ ነጋሽ ተክሉ ለአሜሪካ ድምጽ እንደተናገሩት በኢትዮጵያ በከፍተኛ ፍጥነት እየጨመረ ያለው የህዝብ ቁጥር ከኢኮኖሚ እድገቱ ጋር ካልተመጣጠነ ሀገሪቱን አደጋ ላይ ይጥላታል። ከአቶ ነጋሽ ጋር ቆይታ ያደረገችው ስመኝሽ ቆየናት ቀጥሎ ይቀርባል። በኢትዮጵያ በየ አስር አመቱ የሚካሄደው የህዝብና ቤቶች ቆጠራ ለመጨረሻ ጊዜ የተካሄደው እንደ አውሮፓውያን አቆጣጠር በሁለት ሺ ሰባት አመተ ምህረት ሲሆን አራተኛው የህዝብ ቆጠራ በ2017 መካሄድ ከነበረበት ሶስት ዓመታትን አስቆጥሯል። የህዝብና ቤት ቆጠራውን እንዲያካሄድ በተወካዮች ምክር ቤት ኃላፊነት የተሰጠው ኮሚሽን በተለያዩ የተፈጥሮና ሰው ሰራሽ ምክንያቶች እንዲሁም ብዙ ሰዎች ከአካባቢያቸው በመፈናቀላቸው ቆጠራውን ማካሄድ እንደማይችል በመግለጹ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባለፈው አመት ሰኔ ወር ላይ ቆጠራው ለሁለተኛ ጊዜ እንዲራዘም አድርገው ነበር። ኢትዮጵያ ሀገር አቀፍ የህዝብ ቆጠራውን አታካሄድ እንጂ የህዝቧ ቁጥር በከፍተኛ ደረጃ እየጨመረ መሆኑን ግን መረጃዎች ይጠቁማሉ። በተለያዩ የዓለም አቀፍ ድርጅቶች ትንበያ መሰረትም በአሁኑ ጊዜ የኢትዮጵያ ጠቅላላ የህዝብ ብዛት እስከ 110 ሚሊየን እንደሚደርስ ይገመታል። የህዝብ ቁጥር በሀገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ካለው ጉልህ ሚና አንጻር የህዝብና ቤት ቆጠራ ጊዜውን ጠብቆ አለመካሄዱ በሀገሪቱ ላይ እያደረሰ ስላለው ተጽዕኖ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥምረት ዋና ዳይሬክተር የሆኑትን አቶ ነጋሽ ተክሉን ጠይቀናቸዋል። የህዝብ ቁጥር አለመካሄዱ ይኸው አሁን የአስር አመት ፕላን እያወጣ አስር አመት ፕላንሽ ስኬታማ ሊሆን እድል የሚያገኘው የህዝብ ቁጥሩ መነሻ አድርጎ ቢሄድ ነው። የፕላኑ ብቻ ሳይሆን አጠቃላይ እውነተኛ ታርጌቱን የሚመታ የልማት ስራ ልንሰራ ከሆነ የህዝብ ቆጠራው በጣም ወሳኝነት አለው። የት ላይ ኢንቨስት ላድርግ፣ ምን ያህል ልበጅት የሚለው አመለካከት ግልጽነት ሊመጣ የሚችለው የህዝብ ቁጥሩን በአግባቡ ስናውቀው ነው የሚል እምነት ነው። ያ የህዝብ ቁጥር እየበዛ በሄደ ቁጥር በተለይ ደግሞ መሰረታዊ ፍላጎቶችን የሚሰጡ ተቋማት በደንብ ሳይጎለብቱ ህዝብ ቁጥር በሚጨምርበት ጊዜ ያለው ተጽዕኖ ምን ይመስላል? በጣም በጣም ከፍተኛ የሆነ ተጽዕኖ እየፈጠረ ከቤተሰብ ይጀምራል። አንድ ልጅ ያለውና አምስት ልጅ ያለው አዲስ አበባ ያለውን የመጓጓዣ የትምህርት ቤት ክፍያ አጠቃላይ ኑሮውን አሸንፎ ልጆቹን በጥሩ ሁኔታ ማሳደግ የሚያስችለው እድል ፈተናው እየበረከተ ነው እየሄደ ያለው። ድሀው ላይ ስትመጭ ደግሞ የባሰ ከፍተኛ ችግር እየሆነ ነው። ስለዚህ የኢኮኖሚ እድገቱ አብሮ ከህዝቡ ቁጥሩ ጋር ማሳደግ ካልቻል ክላይሜት ቼንጅም አሁን ይባስ ብሎ ደግሞ ኮቪድም ተጨምሮበት አብሮም የሰላም መደፍረስ ሲኖር ደግሞ የነበሩት የስራ እድሎች፣ የኢንቨስትመንት እድሎች እየተዳከሙ ሲሄዱ የባሰ ችግር እየመጣ ኢኮኖሚውና የህዝብ ምጣኔው ሳይታረቁ የሚሄድበት ሁኔታ ከተፈጠረ አደጋ ውስጥ እየገባን የምንሄድበት እድል እየሰፋ ነው። እንግዲህ ኢትዮጵያ ውስጥ በይፋ የህዝብ ቆጠራ ከተካሄደ አስራ ሶስት አመት ሆኖታል። ነገር ግን እንደ ባለሙያ በአጠቃላይ አሁን ያለው የስነ ህዝብ ሁኔታ ምን ይመስላል? ስነ ህዝብ ስንል በገጠርም ከተማም የሚኖረው ህዝብ ደምረን ነው። በወሳኝ መልኩ ግን የገጠሩ ህዝብ ነው የሚበዛው። ድህነት ማለት አንዱ መገለጫ ብዙ ልጆች መውለድ ነው። ለምን? የሴትዋ መብት ባልተጠበቀበት፣ ድጋፍ ሰርቪሶች በደንብ ባልተጠናከሩበት፣ የእሷ የመወሰን መብት በላይ የወንዱ የበላይነት ያለበት ሶሻል ኖርም ባለበት የመውለድ ሁኔታ ከገዳም ይሁን ትዳርዋም ውስጥ ሁና ይሁን በጣም ቁጥር የጨመረበት ሁኔታ እንዳለ ነው የሚያመላክተው። የህዝብ ቁጥሩ ባይቆጠርም ከሰማንያ በላይ ህዝባችን በገጠር እስከ ኖሮ ድረስ በገጠር ያለው ወሊድ ደግሞ ከፍተኛ ከመሆኑ ከከተማው ሲነጻጸር እስከሆነ ድረስ ይሄ ሁኔታ ብዙ ህዝብ ሊኖረን እንደሚችል እርግጠኛ ሁነን መገንዘብ ይገባናል። ከተማዎች ላይ የሚታየው ፈጣን የህዝብ እድገት ምንድን ነው ምክንያቱ? የሀገሪቱ ልማቶች የተሰባሰቡት አዲስ አበባ ነው የስራ ፈጠራም ከፈለግሽ አዲስ አበባ ነው የምታየው። የጉልበት ስራም የሁሉም አይነት እድሎች ያሉት አዲስ አበባ ናቸው። ከተሞቻችን በተመጣጣኝ አይደለም እያደጉ ያሉ። ስለዚህ ለተለያየ ስራ፣ ለትምህርት፣ ጊዜያዊ ጉብኝት ሁሉም የመጣ እዚህ ነው እየሰፈረ ያለው። አዲስ አበባ ላይ እውነተኛ ቆጠራ ቢካሄድ ከአምስት ሚሊዮን በላይ እንጂ በታች መሆን አይችልም። አሁን ካነሷቸው ሀሳቦቹ ጋር ተያይዞ እንግዲህ በእድሜያቸው በወጣት ተብለው በሚከለል እድሜ ክልል ውስጥ ያሉ ህብረተሰብ ክፍሎች ከሌላው ጋር ሲነጻጸር በጣም ከፍተኛውን ቁጥር ይይዛሉ፣ እና ምናልባት የራሱም ኦፖርቹኒቲ ይኖረዋል። ተጽዕኖስ ምን ይመስላል? ኢትዮጵያ የወጣት ህብረተሰብ መገለጫ ሀገር ናት። ከዜሮ አመት እስከ ሰላሳ አመት ከሰባ አንድ ፐርሰንት ነን። እንደ ኢትዮጵያ አይነት ያሉ ወጣት ህብረተሰብ በጣም ወሳኝ በሆነበት ወጣቱ ላይ እንዴት ፕሮዳክቲቭ ላድርገው የሚለው ስራ ካልተሰራ ይሄ ወጣት ኦፖርቹኒቲ መሆኑ ቀርቶ አደጋ ሊሆን ይችላል። እንዴት ነው ወጣቱን ሪሊ ኢምፓወር የምናደርገው? ፖሊሲና ስትራቴጂዎቻችን የወጣቱን ህብረተሰብ ተጠቃሚነት፣ ተሳታፊነት የሚጠይቅ ወቅት ላይ ነን። ያለ ኢትዮጵያ ውስጥ ያለው የስነ ህዝብ ፖሊሲ ምን አይነት ነው? በተለይ የህዝብ ምጣኔን በተመለከተ እንደ ኢትዮጵያ ደግሞ በጣም የወጣቱ ቁጥር ከፍተኛ በሆነበት ሀገር ላይ ያለው ፖሊሲ ምን ይመስላል? የፖሊሲ ችግር ነው ያለው ወይ፣ ሲያፈጻጸም ችግር ነው ያለው? ሁለቱም ችግሮች አሉን። በመጀመሪያ ደረጃ ይሄን የፖፕሌሽን ከዲቨሎፕመንት የማስታረቅ አለማዊ ስትራቴጂ ከመበልጸጉ በፊት ኢትዮጵያ ፖሊሲዋን ያበለጸገችው በአስራ ዘጠኝ መቶ ዘጠና ሶስት ዓመተ ምህረት ነው። ቀድምን ማለት ነው። ስትራቴጂው በጣም የተዋጣለት ነበር። ከአስራ ዘጠኝ መቶ ዘጠና ሶስት ከሁለት ሺህ አስራ ሶስት ሀያ አመት አድርገዋል። ከዛ በኋላ አልወጣም አዲስ። ስለዚህ አንዱ ክፍተት ወጣት እያበረከትን በመጣንበት የፖፑሌሽን ቁጥራችን በጣም እየጨመረ በሄደበት ስነ ሕዝብንና ልማትን አስታርቆ የሚሄድ ፖሊሲያችን በደንብ ትኩረት አግኝቶ ሌላ ፖሊሲ ስትራቴጂ ማውጣት ይገባን ነበር በአፈጻጸምም ተመሳሳይ ችግር ነው ያለ የህዝብ ቁጥር ሀይል የሚሆነው ፕሮዳክቲቭ የተማረ ብቁ ዜጋ ስነ ህዝብን ከልማት አስታርቆ የሚሄደው አፈጻጸም በትክክለኛ አቅጣጫው ስላልተፈጸመ በፖሊሲም ችግር ነበረን በአፈጻጸምም ችግር ነበረን ማለት ነው ከፍተኛ የህዝብ ቁጥር መጨመር በህዝብ ኑሮ የዕለት ተዕለት ኑሮ ላይ የሚታዩ ተጽዕኖች ምን ይመስላሉ ትምህርት ቤቶች ከመቶ የማያንስ ተማሪ በአንድ ክፍል ነው። ከዛ በላይም ሊሆን ይችላል። ይህ ሁኔታ ጥራት ያለው ትምህርት እንዴት ልትሰጪ ያስችልሻል? ስለዚህ ትምህርትን አፌክት አድርገዋል ማለት ነው። የህዝቡ የምጣኔ እድገት ይህን አምጥተሽ ወደ ከተማም ለአዲስ አበባ ባጀት የምትይዘው በየአመቱ ሶስት ነጥብ አምስት ሚሊዮን እያለች ከያዘች ግን የህዝቡ ቁጥሩ ከአምስት ሚሊዮን በላይ ከሆነ የመሰረተ ልማት ግንባታው የቤት ግንባታው፣ የውሃ አቅርቦቱ፣ የትምህርት አቅርቦቱ ሁሉም ከፍላጎቱ ጋር አብሮ አይሄድ። ይሄ ደግሞ ከተማዋ ሰላም እንድታጣ፣ በየጎደናው የሚያድሩ ወጣቶች እንዲበዝባት ዘንድ ሳትስፋክሽኑ ይጎዳል ማለት ነው። የህዝብ ቁጥር ምጣኔ ከልማት ጋር መታረቅ ማለት አጠቃላይ ለሀገሪቷ የኢኮኖሚ እድገት ትልቁ ፈተና የህዝብ ቁጥሩ ምጣኔን አስታርቀን የምንሄድበት ፖሊሲን ስትራቴጂያችንን ፈትሸን በጣም በጣም ትኩረት ልንሰጠው እንደሚገባ የሚያመላክት ሁኔታ ነው ያለ ነው። ኢትዮጵያ ከሁለት ሺ አስራ ሶስት እስከ ሁለት ሺ ሀያ ሶስት እንድትመራበት ታስቦ እየተዘጋጀ ያለው መሪ የልማት እቅድ አሁን ያለውን የህዝብ ምጣኔ ምን ያክል ያገናዘበ እንደሆነ ለማወቅ የፕላንና ልማት ኮሚሽንን በተደጋጋሚ ለማግኘት ያደረግነው ጥረት ለጊዜው ባይሳካም የህዝብ ቆጠራ አለመካሄዱ በአዲሱ የልማት እቅድ ላይ ተጽዕኖ እንደሚኖረው፣ ነገር ግን ከዚህ ቀደም በነበረው ግምት እቅዱን ማዘጋጀት እንደሚቻል የኮሚሽኑ ኮሚሽነር ዶክተር ፍጹም አሰፋ እቅዱን ይፋ ባደረጉበት ወቅት ገልጸው ነበር። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።